ኦሪት ዘዳግም ምዕራፍ ሁለት ። እግዚአብሔርም እንዳለኝ ተመለስን በኤርትራ ባሕር መንገድ ወደ ምድረ በዳ ሄድን፣ የሰይርንም ተራራ ብዙ ቀን ዞርን። እግዚአብሔርም እንዲህ ብሎ ተናገረኝ፣ ይህን ተራራ መዞር ይበቃችኋል፣ ተመልሳችሁ ወደ ሰሜን ሂዱ። ሕዝቡንም እንዲህ ብለህ እዘዛቸው፣ በሰይር ላይ በተቀመጡት በወንድሞቻችሁ በኤሳው ልጆች አገር ታልፋላችሁ። እነርሱም ይፈሩአችኋል። እንግዲህ እጅግ ተጠንቀቁ። የሴይርን ተራራ ለኤሳው ርስት አድርጌ ስለ ሰጠሁ እኔ ከምድራቸው የጫማ መርገጫ ታህል እንኳ አልሰጣችሁምና፣ አትጣሉአቸው። ከእነርሱ በገንዘብ ምግብ ገዝታችሁ ትበላላችሁ። ውሃም ደግሞ በገንዘብ ትገዝታችሁ ትጠጣላችሁ። አምላክህ እግዚአብሔር የእጅህን ሥራ ሁሉ ባርኮልሃልና በዚህ በታላቅ ምድረ በዳ መሄድህን አውቀዋል። በዚህ አርባ ዓመት ውስጥ አምላክህ እግዚአብሔር ከአንተ ጋር ነበረ፣ አንዳችም አላጣህም። በሰይርም ከተቀመጡት ከወንድሞቻችን ከኤሳው ልጆች በአረባ መንገድ ከኤላትና ከጽዮን ጋብር አለፍን። ተመልሰንም በሞዓብ ምድረ በዳ መንገድ አለፍን። እግዚአብሔርም አለኝ፣ እኔ ኤርን ለሎጥ ልጆች ርስት አድርጌ ስለ ከምድሩ ርስት አልሰጣችሁምና ሞዓብን አትጣላ፣ በሰልፍም አትውጋቸው። አስቀድሞ ታላቅና ብዙ ሕዝብ እንደ ኤናቅም ልጆች በቁመት የረዘሙ ኤሚማውያን በዚያ ይቀመጡ ነበር። እነርሱም ደግሞ እንደ ኤናቅ ልጆች ራፋይም ይባሉ ነበር። ሞዓባውያን ግን ኤሚም ይሏቸዋል። ሆራውያንም ደግሞ አስቀድሞ በሴይር ላይ ተቀምጠው ነበር፣ የኤሳው ልጆች ግን አሳደዷቸው። እግዚአብሔርም በሰጠው በርስቱ ምድር እስራኤል እንዳደረገ ከፊታቸው አጠፏቸው፣ በስፍራቸውም ተቀመጡ። እግዚአብሔርም ተነሰው የዘሬድንም ፈፋ ተሻገሩ አለ። የዘሬድንም ፈፋ ተሻገርን የዘሬድንም ፈፋ እስከ ተሻገርንበት ድረስ እግዚአብሔር እንደማለባቸው የሰልፈኞች ትውልድ ሁሉ በሰፈሩ መካከል እስከ ጠፉ ድረስ ከቃዴስ በርኔ የተጓዝንበት ዘመን ሠላሳ ስምንት ዓመት ሆነ። ከሰፈርም መካከል ተቈርጠው እስኪጠፉ ድረስ የእግዚአብሔር እጅ በላያቸው ነበረ። እንዲህም ሆነ ሰልፈኞቹ ከጠፉ ከሕዝቡም መካከል ከሞቱ በኋላ እግዚአብሔር እንዲህ ብሎ ተናገረኝ። አንተ ዛሬ የሞዓብን ዳርቻ ኤርን ታልፋለህ። ለሎጥም ልጆች ርስት አድርጌ ስለ ሰጠሁ ከአሞን ልጆች ምድር ርስት አልሰጥህምና በአሞን ልጆች አቅራቢያ ስትደርስ አትጣላቸው፣ አትውጋቸውም። ያም ደግሞ የራፋይም ምድር ተብሎ ተቈጠረ። ራፋይምም አስቀድሞ በዚያ ተቀምጠው ነበር። አሞናውያን ግን ዘምዙማውያን ብለው ይጠሩአቸዋል። ታላቅና ብዙም ሕዝብ እንደ ዔናቅም ልጆች ቁመታቸው የረዘመ ነበር። እግዚአብሔር ከፊታቸው አጠፋቸው፣ እነርሱንም አሳደው በስፍራቸው ተቀመጡ። ሆራውያንን ከፊታቸው አጥፍቶ በሴይር ለተቀመጡት ለኤሳው ልጆች እንዳደረገ እንዲሁ ለእነርሱ አደረገ፣ እነርሱንም አሳደው በስፍራቸው እስከ ዛሬ ድረስ ተቀመጡ። እስከ ጋዛም ድረስ በመንደሮች ተቀምጠው የነበሩትን ኤዋውያንን ከከፍቶር የወጡ ከፍቶራውያን አጠፏቸው፣ በስፍራቸውም ተቀመጡ። ደግሞም አለ፣ ተነሥታችሁ ሂዱ የአርኖንንም ሸለቆ ተሻገሩ። እነሆ አሞራዊውን የሐሴቦንን ንጉሥ ሴዮንን ምድሩንም በእጅህ አሳልፌ ሰጥቻለሁ። እርሷን በመውረስ ጀምር፣ ከእርሱም ጋር ተዋጋ ከሰማይ በታች ባሉ አሕዛብ ሁሉ ላይ ማስደንገጥህንና ማስፈራትህን እሰድድ ዘንድ ዛሬ እጀምራለሁ። ወሬህን በሰሙ ጊዜ በፊትህ ይንቀጠቀጣሉ፣ ድንጋጤም ይይዛቸዋል። ከቅዴሞትም ምድረ በዳ የሰላምን ቃል ይናገሩት ዘንድ ወደ ሐሴቦን ንጉሥ ወደ ሴዎን እንዲህ ብዬ መልእክተኞችን ላክሁ። በአገርህ ላይ ልለፍ፣ በአውራ ጎዳና እሄዳለሁ፣ ወደ ቀኝም ወደ ግራም አልተላለፍም። የምበላውን ምግብ በገንዘብ ሽጥልኝ፣ የምጠጣውንም ውኃ በገንዘብ ስጠኝ። በሴይር የተቀመጡ የኤሳው ልጆች፣ በኤርም የተቀመጡ ሞዓባውያን እንዳደረጉልኝ አምላካችን እግዚአብሔር ወደሚሰጠን ምድር ዮርዳኖስን እስክሻገር ድረስ ብቻ በእግሬ ልለፍ። የሐሴቦን ንጉሥ ሴዮን ግን ያሳልፈን ዘንድ አልፈቀደም፣ እንደ ዛሬው ሁሉ በእጅህ አሳልፎ ይሰጠው ዘንድ አምላክህ እግዚአብሔር መንፈሱን አደንድኖታልና ልቡንም አጽናንቶታልና እግዚአብሔርም ሲዮንና ምድሩን በእጅህ አሳልፌ መስጠት እነሆ ጀመርሁ፣ ምድሩን ትገዛት ዘንድ መውረስ ጀምር አለኝ። ሲዮንም ሕዝቡም ሁሉ ሊጋጠሙን ወደ ያሐጽ ወጡ። አምላካችንም እግዚአብሔር እርሱን አሳልፎ ሰጠን፣ እርሱንም ልጆቹንም ሕዝቡንም ሁሉ መታን። በዚያን ጊዜም ከተሞቹን ሁሉ ወሰድን፣ የተቀመጡባቸውንም ሰዎች ሁሉ ሴቶችንም ሕፃናቶችንም አጠፋን። አንዳችም አላስቀረንም ከብቶቻቸውንና ከከተሞቻቸው ያገኘነውን ብዝበዛ ለራሳችን ወሰድን እንጂ በአርኖን ቆላ አጠገብ ካለችው ከአሮዔር ከሸለቆውም ውስጥ ካለችው ከተማ ጀምረን እስከ ገለዓድ ድረስ ማናቸይቱም ከተማ አልጠነከረችብንም አምላካችን እግዚአብሔር ሁሉን አሳልፎ ሰጠን ዳሩ ግን አምላካችን እግዚአብሔር ወደ ከለከለን ሁሉ ወደ አሞን ልጆች ምድር በያቦቅም ወንዝ አጠገብ ወዳለው ስፍራ ሁሉ በተራራማው አገር ወዳሉት ከተሞች አልደረስንም።